የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴና የዓለም የምግብ ፕሮግራም ስራ አስኪያጅ ዴቪድ ቢዝሊ በትላንትናው ዕለት በትግራይ ክልል ያደረጉትን ጉብኝትና የተደረጉ ስምምነቶችን በተመለከተ የክልሉ ጊዜያዊ አስተዳደር የኮሚዩኒኬሽንስ የቢሮ ኃላፊ እቴነሽ ንጉሰ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ያነጋገራቸው ሙልጌታ አጽብሃ ነው። ዝርዝሩን በስልክ ልኳል። የኢፌዴሪ ፕሬዚደንት ወይዘሮ ሳህለወርቅ ዘውዴ በትግራይ ክልል መቀለ ከተማ በትናንትና እለት ጉብኝት ያደረጉ ሲሆን ጉብኝታቸው አስመልክቶ ገለጻ የሰጡን በክልሉ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ኢተነሽ ንጉሰም ፕሬዚደንቷ በመቀለ አይደር ሪፈራል ሆስፒታል ያለው እንቅስቃሴ ማየታቸው ተናግረዋል። በዚህ ጉብኝታቸው ጾታዊ ጥቃት የደረሰባቸው ሴቶችን ጎብኝተዋል ተብሏል። ቀጥሎም የተጓዙት ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ቀሳነት ትምህርት ቤት ተብሎ በሚገኙ ተፈናቃዮች ነበር። በዚህ ትምህርት ቤት ያሉ ተፈናቃዮችም አይተዋል ብለውኛል። በቀሳነት ትምህርት ቤት በአካል ሄጄ ሰዎች ጠይቄ ነበር። ፕሬዚደንት ፓለ ወርቅ መጥተው ነበር፣ የሴቶች ንጽህና መጠበቂያ ይዘው እንደነበረ ሆኖም ግን ተፈናቃዮቹ ተቃውሞ እንዳልተቀበሏቸው ነግረውኛል። በዚህ ጉዳይ ለወይዘሮ ኢቴነሽ ጠይቄያቸው፣ አዎ ፕሬዚደንቷ የሴቶች ንጽህና መጠበቂያ ወይም ሞዴስ ይዘው ለተፈናቃዮቹ ጎብኝተዋል። ከተፈናቃዮቹ አንዷም ብዙ ንብረት ወድሞብናል፣ ተገላግተናል፣ ተዘርፈናል፣ ብዙ ችግር ደርሶብናል። ይህንንም ይዘውት የመጡ አንቀበልም ብለዋል በስሜት ብለውኛል። ፕሬዚደንቷም የህዝቡ ስሜት ተረድተው ሌላ ጊዜ ሌላ እገዛ ይዘ ይወጣለን ብለዋል ሲሉ ወይዘሮ ኢቴንሽ ተናግረዋል። ፕሬዚደንት ሳለወርቅ ሌላ የጎበኙት በመቀለ ከተማ የሚገኝ የእህል ማከማቻ ማዕከል አንዱ ነው። ከከተማዋ የሀገር ሽማግሌዎች ጋርም መወያየታቸው ወይዘሮ ኢቴንሽ ነግረውኛል። በውይይቱ ተሳታፊዎች ብዙ ጥያቄዎች ማንሳታቸው ገልጸዋል። በተለይ የጸጥታ ጉዳይ ቅድሚያ ተሰጥቶ ሊሰራለት ይገባል ማለታቸውም በትግራይ የኤርትራ ሰራዊት አለ ወይም የለም የሚባል ክርክር ሳይገባ ቶሎ እንዲወጣ ነው የምንፈልገው። ሰው እየገደሉ ንብረት እየዘረፉ ብዙ ስቃይ እያደረሱ ነው። በአስቸኳይ ሊወጡልን ይገባል ማለታቸውም ተናግረዋል። እንዲሁም የሰብአዊ ድጋፍ መጠናከር አለበት። ረሀብ አለ። ሰው እየሞተ ነው። ስለዚህም ለህዝቡ ቶሎ እርዳታ ሊደርሰው ይገባል። የአማራ ኃይልም ከያዘው የክልሉ ቦታዎች እንዲወጣ ጠይቀዋል ብለዋል ወይዘሮ ኢቴነሽ። የባንክ አገልግሎትም በሁሉም አካባቢ ቶሎ ይከፈት የሚል ጥያቄዎች ከተሳታፊዎች መነሳታቸው ወይዘሮ ኢቴነሽ ተናግሯል። ፕሬዚደንት ሳለወርቅም መልስ በሰጡበት ጊዜ ህዝቡ በነጻነት መናገሩ ደግፈዋል። እንዲሁም ካለው የጉዳዩ ውስብስብነት ችግሩ በአንድ ጀንበር የሚፈታ አይደለም ብለዋል። ለትግራይ ያለው ችግር ለሁሉም ኢትዮጵያዊ እንቅልፍ የሚነሳ ጉዳይ ነው ብለዋል። የትግራይ ህዝብም ልቡ ደምቷልና ሊታገዝ ይገባል ብለዋል። ይህ ችግር ተፈቶ ወደ አዲስ ምዕራፍ እንሸጋግራለን ማለታቸው፣ እንዲሁም የተነሱ ሁሉንም ጥያቄዎች ይዘው ለሚመለከቱ አካል እንደሚያቀርቡ ገልጸዋል በማለት ወይዘሮ ኢቴነሽ ነግረውኛል። ሌላው ከወይዘሮ ኢቴነሽ ጋር ያወራናው ጉዳይ የዓለም ምግብ ድርጅት ዳይሬክተር ዴቪድ ቢስሊ የሰላም ሚኒስትሯ ወይዘሮ ሙሳይክ ካሚል ጋር በመሆን ያደረጉት ጉብኝት ጉዳይ ነበር። በትግራይ ክልል ስላለው ሁኔታ በጊዜው አስተዳድሩ ገለጻ እንደተደረገላቸውና ና እንዲሁም በመቀለ ከተማ በሚገኘው የእህል ማከማቻ በመገኘት ጉብኝት ማድረጋቸው ወይዘሮ ኢቴነሽ ገልጸዋል። በጉብኝታቸው የዓለም ምግብ ድርጅት የማጓጓዣ ወጪ እንዲሸፍንና ለእናቶችና ህፃናት ደግሞ አልሚ ምግብ እንዲያግብ ውይይት መደረጉ ተናግሯል። በኩሃን ደግሞ እርዳታ ለመቀበል የተዘጋጁ ሰዎች ማየታቸው እንዲሁም አልሚ ምግብ የሚቀበሉ እናት እናቶችና ህጻናት መጎብኘታቸው ወይዘሮ ኢቴነሽ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ነግረውኛል። ለአሜሪካ ድምጽ ሙሉጌታ ጽብሃ መቐለ